በኢትዮጵያ በቅርቡ በተካሄደው ብሔራዊ ምርጫ ላይ የሰሩ አንዳንድ የምርጫ አስፈጻሚዎችና ታዛቢዎች ቦርዱ መክፈል የነበረበትን ሙሉ ክፍያ አልፈጸመም ሲሉ ቅሬታ አሰምተዋል። የቦርዱ ኮሚኒኬሽን ጽህፈት ቤት በበኩሉ ክፍያው ሙሉ በሙሉ ያልተፈጸመው የንብረት ርክብክብ ባለመጠናቀቁና በጀት በመዘጋቱ ነው ይላል። አኮር መልካ ኢትዮጵያ ሰኔ 14 2013 ዓ.ም ተመረጥ ባካሄደችው ስድስተኛው የኢፌዴሪ ጠቅላላ ምርጫ ላይ በርካታ ወጣቶች ምርጫውን በማስፈጸም የተሳተፉ ሲሆን ከመካከላቸው ብዙዎቹ ከተለያዩ ዩኒቨርሲቲዎችና ኮሌጆች ተመርቀው ስራ በማፈላለግ ላይ ያሉ መሆናቸውን ለቪኦኤ ተናግረዋል። በአማራ ክልል ጎንደር ከተማ በአንድ ጣቢያ ውስጥ ምርጫውን በማስፈጸም መሳተፉን የሚገልጸው ነቢዩ ጌታቸው ብሔራዊ የምርጫ ቦርድ ሊከፍላቸው ቃል የገባላቸውን ክፍያ ሙሉ በሙሉ አለመፈጸሙን ገልጿል። ጎንደር ከተማ ምርጫ ክልል ሁለት የኤርትራ ምርጫ ጣቢያ ነው ያስመረጡት። ምንድነው በሆናችን መሰረት መጀመሪያ አርባ ፐርሰንት ውጭ ያሉ ያስተውን አልተቀበልም። አርባ ፐርሰንቱ ወስደናል። ከእዛ ውጭ ያለው ግን እስከ ስምንት ሺ ለመቶ እንደዛ ሚሆን ብር አልተሰጠን። ምርጫው ከተጠናቀቀ ብዙ ጊዜ ሆኖታል። ትልቅ መስዋዕት ነቀበን። ይሄ ብር በጭ ሆኖ አለበኛል። ምርጫው በሰላም ቢጠናቀ ምርጫ ቦርድ ይሄን ያል ቄታማ እንደሆን ዋናው ሚና የተጫወተው እኛውን እንሳለን። ብር ለመስበዙ እንዳያሰኝነት ነው ያሳዩት። ከሰኞ ጀምሮ እንሰጣለን ብለው ነበረ ካለፈው ሳምንት ሰኞ ማለት ነው። ነገር ግን ምንም ነገር እስካሁን ድረስ ያየነው ነገር የለም እና በጣም ያሳዝናል። ሀገራዊ ሁኔታውን ከዘባለን ግ ከሀገራዊ ጋር ጋገናዊ ነገር የለው እንደሚመስልኝ ባጅ ተበጅቷል። መንግስት ባጅቷል። ምርጫ ቦርድ ላይ ያሉ ሰዎች ግን ያን ማያስፈጽሞበት ምክንያት ግልጽ ሊሆን አልቻለም። ሌላዋችን የሰራንበት ነው። እኛ እየጠየቅን ያለ ነው። የምስክሩ ወረቀትም አትሰጠ ቃል የተገባ ልክ እንደ ስራ ልምድ ቢጠቅመን መስራታችን የሚያረጋግጥ የምስክሩ ወረቀት እሱ ራሷ ከክፍያው በተጨማሪ ማለት ነው። ምንም አይነት ኢንፎርሜሽንም እየሰጡ አይደለም ማለት ዞር ነው እያዩ ማለት ነው። ተጠቅመህ እንትን እንደማለት ማለት ነው። ወጣት ገመችስ ጣበሳ በኦሮሚያ ክልል አምቦ ከተማ ምርጫ ማስፈጸሙን ጠቅሶ በክፍያው ያለውን ቅቤታ እንዲህ ተናግሯል። መጀመሪያ የአርባ አምስት ቀናት የስራ ውል ነበርን ከዚያ በኋላም ሁለት ሳምንት የሚሆን ጊዜ በተጨማሪነት ሰርተናል። አይተን እንከፍላቸዋለን ቢሉንም እስካሁን አልከፈሉንም። የማይከፍሉበትንም ምክንያት ኃላፊዎቹን ስንጠይቃቸው አይነግሩንም፣ ምክንያቱን አላወቅንም ብሏል። ጎንደር ከተማ ምርጫውን ማስፈጸሙን የሚናገረው ወጣት አጥቢያው ሞላን በበኩሉ ምርጫውን ስኬታማ ለማድረግ አደረግነው ያለውን ጥረትና በምርጫ ቦርዱ ተሰጠን ያለውን ምላሽ አብራርቷል። ጎንደር ከተማ ላይ በአግባቡ ሰርተን አስረክበናል። በአግባቡ ቆጥረናል፣ አስረክበናል። በኃላፊነታችን በደንብ ነው የተወጣነው ደግሞ የምርጫ ቦርድ እና የምርጫ ቦርድ ነው እንደገና፣ ከአስራ ሶስት ሺህ ነው የሚመጣው አጠቃላይ ሲታጠቃ የሰራ ነበር። አምስት ሺህ ብርቻ ነው የከፍ የከፈልነውን እራሱ ወጪ ግን እኛ አገርን ደማዳያን መልስ የሰራ ነው እንጂ እኛ ከቤተሰብ ነው ያለነው ስራ ሁሉም ወጣት ያሁን ስራ አቅን በአግባቡ አስመርጠናል። በአግባቡ ሰርተናል። በደንብ ለሊት እንኳን በዝናብ ሰርተናል። ሃያ አራት ሰዓት ዝናብ እየደረጀመን እና እንደዛ አድርገን ሰርተን ግን ብሩ አልተከፈለን። ረጀት ምክንያት ነው ምናምን ሚሉት ነገር ውሸት ይህን የሰራ አዲስ አበባ ውስጥም ምርጫውን እንደታዘበ የገለጸው ወጣት ገመች ሮባ በቦርዱ ላይ ያለውን የክፍያ ቅሬታ ይገልጻል። በምርጫው ቀን ይከፈላቸዋል ብለው በውል ያስፈረሙን በቀን አምስት መቶ ብር ነበረ። በባንክ ሂሳብ ቁጥራችሁ ይገባል ብለውን እስካሁን አላስገቡም። ይደወልላቸዋል ብለውን ነበረ ማንም ከምርጫ በኋላ አልደወለልንም ገንዘቡም አልገባም ብሏል። ቅሬታዎቹን ይዘን ወደ ብሔራዊ የምርጫ ቦርድ የሥራ ኃላፊዎች ደውለን የቦርዱ የኮሚኒኬሽንስ ሥራ ክፍል ባልደረባ በላኩልን አጭር የስልክ ጽሑፍ ምላሽ ክፍያው ሙሉ በሙሉ ያልተፈጸመበት ምክንያት ንብረት ርክክብ መጠናቀቅ ስላለበት፣ የበጀት መዝጊያ ስለሆነ እና መልሶ መከፈት ስላለበት፣ የመጨረሻው ክፍያ ስለሆነ፣ በድምፅ መስጫ ቀን ሰው ስለተጨመረ ቁጥሩ ብዙ በመሆኑ ነው ብለዋል። ጽህፈት ቤቱ የምርጫ አስፈጻሚዎች ክፍያ እንደተለመደው እንደሚከፈል ለማሳወቅ ወዳለን ከማለት ውጪ እንዴትና መቼ ለስንት ሰው እንደሚከፈል እና የገንዘቡን መጠን በግልጽ አላብራራም። ለአሜሪካ ድምፅ ናኮር መልካ ካምቦ።